ስፖርት ጤና ይስጥልኝ አድማጮች ለእንግሊዝ ፕሪምየር ሊግ አዘጋጆች ቸልሲና ሊቨርፑል ቅሬታቸውን አሰምቷል ዛሬ ማታ ማንቸስተር ዩናይትድ ከኒውካስል ጋር ይጋጥማል ሁለተኛው ዙር የጀርመን ቡንደስ ሊጋ በልውጡ ኦሚክሮን ተዋስ የተነሳ ያለ ተመልካች ውድድሮች እንደሚከናወኑ ተገልጧል የኢትዮጵያ ብሔራዊ የእግር ኳስ ቡድንን የተመለከተ ዘገባ ይኖረናል የአትሌቲክስ ዜናም አካተናል አብራችሁን ቆዩም አትሌቲክስ ከታኅሣሥ 13 እስከ 17 ቀን 2014 ዓ.ም ድረስ በኢትዮጵያ ስፖርት አካዳሚ ሲከናወን የቆየው የኢትዮጵያ የአጭር መካከለኛ፣ የ3000 ሜትር መሰናክል የእርምጃና የሜዳ ተግባራት አትሌቲክስ ሻምፒዮና ትናንት ተጠናቋል። ለአምስት ተከታታይ ቀናት በተከናወነው በዚህ ፉክክር 27 ቡድኖችና ና 767 አትሌቶች ተሳታፊ እንደነበሩ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በውድድሩ መጠናቀቂያም በሴቶ ሴቶች አጠቃላይ ፉክክር መከላከያ 215 ነጥብ በማግኘት አንደኛ ወጥቷል። በዚህም የዋንጫ ተሸላሚ መሆን ችሏል። 116 ነጥብ 5 ነጥብ መሰብሰብ የቻለው የኢትዮጵያ ንግድ ባንክ የሁለተኛ ደረጃን ይዞ አጠናቋል። ኢትዮ አትሌቲክስ ቡድን በበኩሉ በ66 ነጥብ 5 ነጥብ የሶስተኛ ደረጃን ይዟል። በወንዶች አጠቃላይ ፉክክር መከላከያ 138 ነጥብ 5 ነጥብ በመሰብሰብ በአንደኛነት የዋንጫ ተሸላሚ መሆን ችሏል ሲዳ ዳማ ቡና በ129.5 ነጥብ የሁለተኛ ደረጃን ይዟል። የኢትዮጵያ ንግድ ባንክ በ106.5 ነጥብ የሶስተኛ ደረጃን ይዞ አጠናቋል። በአጠቃላይ ሴቶችና ወንዶች ድምር ውጤት መከላከያ 349 ነጥብ በመሰብሰብ የዋንጫ ተሸላሚ ሆኗል። የኢትዮጵያ ንግድ ባንክ በ223 ነጥብ ሁለተኛ፣ እንዲሁም ሲዳማ ቡና በአጠቃላይ 186 ነጥብ የሶስተኛ ደረጃን በመያዝ ውድድሩን ማጠናቀቁን ከኢትዮጵያ አትሌቲክስ ፌዴሬሽን የተገኘው መረጃ ይጠቁማል። ይህን መሰሉ ፉክክር በአብዛኛው በረዥም ርቀት ውጤቶች ላይ ለተወሰነው የኢትዮጵያ አትሌቶች የወደፊት ተሳትፎ ውድድሩ ስለሚኖረው ጠቀሜታ የኢትዮፒያን ቢዝነስ ሪቪው እንግሊዝኛ መጽሔት የስፖርት አምድ አዘጋጅ አብይ ወንዲፍራው ቀጣዩን ብሏል። እንደሚታወቀው አጭር፣ መካከለኛ ርቀቶች ብዙ አይደለም የስኬት ታሪካችን። ከቅርብ ጊዜ ወዲህ ግን በተሻለ መልኩ በተለይ በሶስት ሺህ ሜትር መሰናክል የኬንያውያን ብቻ ሆኖ ይታይ የነበረውን የሜዳሊያ አሸናፊነት የመገዳደር ምልክት አሳይተናል። ባለፈው የዓለም ሻምፒዮና በኦሎምፒክም እንደዚሁ ወደ ሜዳሊያ ውስጥ መግባት ችለናል። በተለይ በወንዶች ሶስት ሺህ ሜትር መሰናክል ከዛ ውጪ በአንድ ሺ አምስት መቶ ሜትር እና በሌሎቹ በጣም አልፎ አልፎ ከምናስመዘግባቸው ውጤቶቹ ውጭ ያን ያህል ኢትዮጵያውያን በእነዚህ ርቀቶች ተወዳዳሪ ናቸው የሚያስብል አይደለም እና በቅርብ ግን ያየናቸው ምልክታዎቹ ምናልባት ጥሩ አይነት ስልጠና ጥሩ ዝግጅት ቢደረግ አቅሙ ያላቸው አትሌቶች አሉን ማለት ነው የሚለውን ምልክት የሰጠ ይመስለኛል። ፌዴሬሽኑም ይህን ስለተረዳ ከዚህ ጋር የተያያዙ ውድድሮችን ወደ ማዘጋጀቷ ዘንብሏል። በይበልጥ ደግሞ ከኮቪድ ወረርሽኝ መስፋፋት በኋላ ብዙ እንደዚህ አይነት እድሎች ስለማይገኙ በሌሎቹ ርቀቶች ቢሆን እንዲያሉ ውድድሮችን በሀገር ውስጥ ማዘጋጀት አስፈላጊ ሆኗል። እንግዲህ ይሄ እንደ አቋም መለኪያ እንደ የልጆቹን ብቃት መመልከቻ ሆኖ ያገለግላል የተባለው የአሁኑ የአጭር መካከለኛ፣ የሶስት ሺ ሜትር መሰናክል፣ የእርምጃና የሜዳ ተግባራት አትሌቲክስ ሻምፒዮና በአዲስ አበባ የተከናወነው እዛ ላይ እንግዲህ ልጆቻችን ምን አይነት ደረጃ ላይ ነው ያሉት፣ ምን አይነት ተጨማሪ ገዛ ይፈልጋሉ የሚለውን ፌዴሬሽኑ መመልከት የቻለ ይመስለኛል። በተለይ እንደ ብዙዎቹ የአትሌቲክስ ተመልካቾች እንደሚያስተውሉት ለምሳሌ በመሰናክል ሩጫዎቻችን ጥሩ ሆነው ሰዓታችን ግን እነዚህ መሰናክሎቹን ለመዝለል የእኛ አትሌቶች ሲቸገሩ፣ በጣም ሲጨነቁም ይታያል እና አንዳንድ ጊዜ ደርሶ በጣም ዝግ ማለት ያንንም ሰዎች ላለመደናቀፍ ለመዝለል፣ በዚህ የተነሳ አድቫንቴጅ ሲወሰድባቸው እናያለን። እና እንዲህ እንዲህ ያሉትን ነገሮች ቶሎ ቶሎ እራሳቸውን እንዲፈትሹ፣ እንዲለማመዱ እድሎች ይሰጣሉ። እንደዚህ አይነት ውድድሮች ያንን የሚፈልገውን ያገኘ ይመስለኛል የኢትዮጵያ አትሌቲክስ ፌዴሬሽን በዚህ ውድድር በጎርጎርዮሱ አዲስ ዓመት ዋዜማ ስፔን ባርሴሎና ውስጥ በሚከናወነው የላኩርዛ ዴልናሶስ የ5000 ሜትር የሩጫ ፉክክር ኢትዮጵያውያን አትሌቶች እጅግ ይጠበቃሉ። በውድድሩ ያሸንፋሉ ተብለው ከሚጠበቁ ጥቂት ወንድ አትሌቶች መካከል ኢትዮጵያዊው አትሌት ብርሃኑ አረጋው ይገኝበታል። ብርሃኑ ከአንድ ወር ከ15 ቀን በፊት ፈረንሳይ ውስጥ በተከናወነውና 12 ደቂቃ ከ52 ሰከንድ በመሮጥ የግሉን ምርጥ ሰዓት ባስመዘገበበት የሊል የ5000 ሜትር የሩጫ ፉክክር አንደኛ ሞት ጣቱ የሚታወስ ነው። በተመሳሳይ ርቀት የሴቶች ፉክክር ኢትዮጵያዊቱ አትሌት እጅጋየው ታየ እንደምትጠበቅ ተዘግቧል። አትሌት እጅጋየው የምንጊዜም አምስተኛው ምርጥ የተባለ ሰዓቷን 14 ደቂቃ ከ14 ሰከንድ በመሮጥ ያስመዘገበችው በሰኔ ወር ኔዘርላንድ ውስጥ በተከናወነው ፉክክር ነው። ለስዊድን የምትሮጠው ምራፍ ባህታ በዚህ ውድድር ላይ ያሸንፋሉ ተብለው ከሚጠበቁ ጥቂት አትሌቶች መካከል አንዷ ናት። ከዚህ ቀደም ያስመዘገበችው ምርጥ ሰዓቷም 15 ደቂቃ ከ31 segundo nome እግር ኳስ የኢትዮጵያ ብሔራዊ የእግር ኳስ ቡድን በካሜሮን አስተናጋጅነት በሚከናወነው 33ኛው የአፍሪካ ዋንጫ ውድድር ላይ ለመሳተፍ እሁድ ታኅሳስ 17 ቀን 2014 ዓ.ም ወደ ያውንዴ ከተማ አቅንቷል። የልኡክ ቡድኑ ትናንት ከቀትር በኋላ ካሜሮን ዱዋላ ከተማ ደርሶ ለአንድ ሰዓት ከቆየ በኋላ 10 ሰዓት ተኩል ገደማ ነበር ወደ ያውንዴ አመራውም። እዚያም ብሔራዊ ቡድኑ አመሻሹ ላይ የመጀመሪያ ቀለል ያለ ልምምዱን ማከናወኑን የኢትዮጵያ እግር ኳስ ፌዴሬሽን ገልጧል። የአፍሪቃ ዋንጫ የእግር ኳስ ፉክክር ከሁለት ሳምንት በኋላ በአዘጋጇ ምዕራብ አፍሪቃዊቷ ካሜሩን ውስጥ ይጀምራል። የኢትዮጵያ ብሔራዊ የእግር ኳስ ቡድን እስከ ሁለት ቀጣይ ሳምንታት ድረስ ከቡድን ውጪ ከሚገኙ ቢያንስ ሁለት ቡድኖች ጋር የአቋም መፈተሻ ግጥሚያዎችን እንደሚያከናውንም ገልጧል። የኢትዮጵያ ብሔራዊ ቡድን የተደለደለው አዘጋጇ ካሜሩን በምትገኝበት ምድብ ሲሆን ቡርኪና ፋሶ እና ኬቨርዴም ይገኙበታል። ዋሊያዎቹ የሚገኙበት ምድብ የሞት ምድብ በመባልም ይታወቃል። ብሔራዊ ቡድኑ የአፍሪቃ ዋንጫ የምድቡ የመጀመሪያ ግጥሚያውን የሚያከናውነው እሁድ ጥር አንድ ቀን ከኬፕ ቬርዴ ቡድን ጋር ነው። ከዚያም ሐሙስ ጥር አምስት ቀን ካዘጋጇ ካሜሮን ጋር ይፋለማል። ሰኞ ጥር ዘጠኝ የምድቡ ሌላኛው ብርቱ ቡድን ቡርኪና ፋሶም ይጠብቋል። ብሔራዊ ቡድኑ ከምድቡ ማለፍን ቀዳሚው ግቡ አድርጎ ወደ ካሜሮን መጓዙም ተገልጧል። ፕሪሚየር ሊግ ማንቸስተር ሲቲ ትናንት ቀበሮዎቹን ስድስት ለሶስት ድል በማድረግ የደረጃ ሰንጠረዥን በስድስት ነጥብ ልዩነት መምራት ችሏል። በእርግጥ ተከታዩ ሊቨርፑል አንድ ተስተካካ ተከታታይ ጨዋታ ይቀርባል። ወደ ኢታድ ስታዲየም ያቀኑት ላይስተር ሲቲዎች ረፍት የወጡት አራት ለዜሮ በመምራት ነበር። ከረፍት መልስ ግን ያገኟቸውን አጋጣሚዎች ወደ ተግባር በመቀየር ውጤቱን እስከ ስድሳ ዘጠነኛው ደቂቃ ድረስ አራት ለሶስት ማድረግ ተሳክቶላቸው ነበር። ጨዋታውን በፍጥነት መቆጣጠር የቻሉት ማንቸስተር ሲቲዎች ግን ሁለት ተደጋጋሚ ግቦችን በማስቆጠር ጨዋታው ስድስት ለሶስት ተጠናቋል። በዚህም የአሰልጣኝ ፔፕ ጓርዲዮላ ልጆች ነጥባቸውን አርባ ሰባት አድርሰዋል። ለማንቸስተር ሲቲ ኬቨን ደብሮይነ ግን የመጀመሪያዋን ግብ ያስቆጠረው ጨዋታው በተጀመረ በአምስተኛው ደቂቃ ላይ ነበር። በ14ኛው ደቂቃ ላይ ሪያድ ማሬዝ በፍጹም ቅጣት ምት ሁለተኛውን ግብ አስቆጥሯል። ኢካይ ጉንዷን 21ኛው ደቂቃ ላይ ሶስተኛዋን ከመረብ አሳርፏል። 25ኛው ደቂቃ ላይም ራሂም ስተርሊንግ አራተኛውን ያስቆጠረው በፍጹም ቅጣት ምት ነው። ከረፍት መልስ ላይስተር ሲቲዎች በ55ኛው ደቂቃ በጄምስ ማዲሰን፣ 59ኛው ደቂቃ ላይ ደግሞ በአዴሞላ ሎክማን ሁለት ግቦችን አከታትለው ማስገባት ችለው ነበር 65ኛው አጠቃላይ የቀድሞ የማንቸስተር ሲቲ አጥቂ ኬሌቺ ኢሃኖች ያስቆጠረው ሶስተኛ ግብ ማንቸስተር ሲቲዎችን ያስደነገጠ ነበር። 69ኛው ደቂቃ ላይ አይመሪች ላፖርቴ፣ 87ኛው ደቂቃ ላይ ደግሞ ራሂም ስተርሊንግ በፍጹም ቅጣት ምት ከመረብ በማሳረፍ ጨዋታው በማንቸስተር ሲቲ የበላይነት ተጠናቋል። ማንቸስተር ሲቲዎች ለሚቀጥለው ግጥሚያ የፊታችን ረቡ ወደ ብሬንትፎርድ ሲያቀኑ በተከታታይ አስረኛ ድላቸውን ለማስመዝገብ በማለብ ነው። የቼልሲ ጀርመናዊ አሰልጣኝ ቶማስ ቱውል በፕሪምየር ሊግ የጨዋታ ድልድል ከፍተኛ ቅሬታ እንዳላቸው ይፋ አድርገዋል። ከእሳቸው ቀደም ሲል ሌላኛው ጀርመናዊው የሊቨርፑል አሰልጣኝ የርገን ክሎፕም በኮሮና ወቅት የፕሪምየር ሊጉ ያደረጋቸውን የጨዋታ ድልድልና ሽግሽግ ፍትሐዊነት ነቅፈዋል። በገና ማግስት በተለምዶ ሰራተኞች ከአሰሪዎቻቸው ስጦታ በሚያገኙበት ቀን ማለትም ቦክሲንግ ዴይ ቡድናቸው ቼልሲ አስቶን ቪላን ሶስት ለአንድ ቢረታም አሰልጣኝ ቶማስ ቱል ግን ቁጣቸውን ገልጧል። የቁጣቸው ምንጩ ሌሎች በርካታ ቡድኖች በኮቪድ ስርጭት የተነሳ ጨዋታቸው ለሌላ ጊዜ ሲሸጋገር ቸልሲ ያን እድል አለማግኘቱ ነው። ቡድናቸው ውስጥ ወሳኝ ተጫዋቾች በኮቪድ ምክንያት ባለፉት ጊዜያት መሰለፍ አልቻሉም ነበር። ካሉም ሁድሰን ኦዲዮና ሮሜሎ ሉካኩ በኮሮና የተነሳ መሰለፍ አልቻሉም ነበር። በኮሮና ምክንያት ከቡድኑ ርቆ የነበረው አጥቂው ሮሜሎ ሉካኩ በትናንቱ ግጥሚያ ግብ ማስቆጠር የማሸነፊያ ፍጹም ቅጣት ምትም አስገኝቷል። ጀርመናውያን አጥቂዎቹ ካይ ሃቫርትስና ቲሞ ቬርነር አሁንም አይሰለፉም። ተከላካዩ ቲያጎ ሲልቫ እንዲሁም አማካዩን ጎሎ ካንቴ ቪላ ፓርክ ላይ ድል በተጎናጸፉበት ወቅት ጉዳት ደርሶባቸዋል። የአሰልጣኙ ንዴት የዚህ ሁሉ ድምር ውጤት ነው። የሰማያዎቹ አሰልጣኝ ቶማስ ቱል የሆኑ ጽህፈት ቤቶች ውስጥ በአረንጓዴ ምንጣፍ ሶፋዎች ላይ የተቀመጡ ሲሉ የነቀፏቸው የፕሪምየር ሊግ አዘጋጆች አድሎ ፈጽሟል ብሏል። እኛ ለአስር ቀናት ሙሉ አልጋ ውስጥ በነበርንበት ወቅት ጨዋታ ተሸጋሽኮላቸው ለአንድ ሳምንት ልምምድ ሲያደርጉ ከነበሩ ቡድኖች ጋር እንድንጫወት መደረጉ ፍትሐዊ አይደለም ሲሉ ኮንነዋል። ልክ እንደሳቸው ሁሉ የሊቨርፑል አሰልጣኝም ቡድናቸው በተከታታይ እንዲጫወት መደረጉን ወቅሰው ነበር። በአንድ ወር ጊዜ ውስጥ ብቻ እስካሁን ድረስ አስራ አምስት የፕሪምየር ሊግ ጨዋታዎች በኮሮና የተነሳ ለሌላ ጊዜያት ተሸጋሽጓል። ተገኝተዋል። በእነዚህ ጊዜያት ውስጥ ቼልሲ ስምንቱንም ጨዋታዎቹን በሙሉ አከናውኗል። ከነገ በስቲያ ማታ ደግሞ ብራይተንን በሜዳው ስታምፎርድ ብሪጅ ይገጥማል። ብራይተን ትናንት ብሬንፎርድን ሁለት ለዜሮ ድል አድርጓል። ሳውዝሃምፕተን ዌስትሃም ዩናይትድን ሶስት ለሁለት አሸንፏል። ቼልሲ አርባ አንድ ነጥብ ይዞ በደረጃ ሰንጠረዡ ሊቨርፑልን በመከተል ሶስተኛ ላይ ይገኛል። ትናንት ከሊድስ ዩናይትድ ጋር ሊያካሄድ የነበረው አንድ ተስተካካይ ግጥሚያውን ነገ ማታ የሚያደርገው ሊቨርፑል በአርባ አንድ ነጥብ ሁለተኛ ደረጃ ላይ ይገኛል። ምድቡ የመጨረሻ ረድፍ 20ኛው ላይ የሚገኘው ኖርዊች ሲቲን ትናንት 5 ለ0 ማንኮታኮት የተሳካለት አርሰናል 35 ነጥብ አለው። እንደ ኖርዊች ሲቲ ሁሉ ኒውካስል ዩናይትድ 10 ነጥብ ይዞ 19ኛ ደረጃ ላይ ይገኛል። ተስተካካይ ጨዋታውን ዛሬ ከማንቸስተር ዩናይትድ ጋር ያከናውናል። በርን ላይ በ11 ነጥብ 18ኛ ደረጃ ላይ ይገኛል። ቡንደስሊጋ። የዘንድሮ የጀርመን ቡንደስሊጋ የመጀመሪያ ዙር ውድድር ተጠናቋል። እስካሁን በተደረጉ 17 ዙር ግጥሚያዎች የመጀመ የመጀመሪያውን ዙር በ43 ነጥብ መሪ ሆኖ ያጠናቀቀው እንደተለመደው ባየር ሚንሽን ነው። በሩሲያ ዶርትሙንድ ዘንድሮም የባየርን ሚንሽን ተከታይ ቢሆንም ከመሪው በ ነጥቦች ይበለጣል። ለገና ሰሞንና ለአዲስ ዓመት ዝግ ሆኖ የሚቆየው የጀርመን ቡንደስሊጋ የአርብ ሳምንት ማታ ዳግም ይጀምራል። በለቱ የቡንደስሊጋው የደረጃ ሰንጠረዥ መሪ ባየር ሚንሽን በሩሲያ ሚንሽን ግላድባህን ይገጥማል። በሩሲያ ሚንሽን ግላድባህ ከመሪው ባየር ሚንሽን በ24 ነጥብ ተበልጦ በያዘው 19 ነጥቡ 14ተኛ ደረጃ ይገኛል። ቡንደስሊጋው ሁለተኛ ዙሩ ሲጀመር ግን በኦሚክሮን ተዋሴ የተነሳ ጨዋታዎች የሚከናወኑት በባዶ ስታዲየሞች ያለ ተመልካቾች መሆኑም ታውቋል። ጀርመን ውስጥ ከነገ ጀምሮ በየግዛቶቹ የሚከናወኑ የስፖርት እንቅስቃሴዎች፣ የባህልና በርካታ ሰዎች ሊሰበሰቡባቸው የሚችሉ እንቅስቃሴዎች ያለ ተመልካቾች እንዲከናወኑም ተወስኗል። ይህንኑም ባለፈው ማክሰኞ የጀርመን መራሄ መንግስት ኦላፍ ሾልስ አስታውቋል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።